ኬንያ ውስጥ በኢንተርኔት አማካይነት የሚከናወኑ የፍርድ ቤት ችሎቶች ውሳኔዎችን በፍጥነት ለመስጠት እየጠቀሙ መሆኑን የገለጹ የሀገሪቱ የሕግ ባለሙያዎች አሰራሩ ተስፋፍቶ የሀገሪቱን ዜጎች ሁሉ እንዲጠቀም ቢደረግ ሲሉ ጠይቀዋል። የልሞ ዳዊት ከናይሮቢ ተከታዩን ሪፖርት አድርሶናል። በኬንያ ችሎቶችን በበየነ መረብ ማከናወን የተጀመረው የኮሮና ቫይረስ ወረርሽኝ ከተከሰተ በኋላ ነው። ከወረርሽኙ በኋላ የአገሪቱ ጠቅላይ ፍርድ ቤት ባስቀመጠው መሰረት ችሎቶች በኢንተርኔት እየተከናወኑ ሲሆኑ፣ ይህ ሁኔታ የፍርድ ሂደቱን እያፋጠነ መሆኑን የኬንያ ጠቅላይ ፍርድ ቤት ጠበቃ ኦማሪ ወኪፋናና ተናግረዋል ኢን አ ዴይ ላይ ከዚህ ከቢሮ ሆኜ በቀን ወደ ሰባት የክስ መዝገቦች ሂደትን መከታተል እችላለሁ። እዚህ ሆኜ በኪሲ፣ በኛሚራ፣ በጋሪሳ፣ በሚሊማኒ የሚካሄዱ ችሎቶች ላይ መሳተፍ እችላለሁ ማለት ነው። እናም ስራም በጣም አቃሏል። ደግሞም በፊት መጓዝ መጓዝና በአካል መገኘትን የሚያስገድዱ ሁኔታዎችንም አስቀርተዋል ይላል ኦማሪ። የኬንያ ጠቅላይ ፍርድ ቤት ጠበቃ ኦማሪ ያክለው ሂደቱ አስቸኳይ ብይን በሚያስፈልግበት ጊዜ ዳኞች ከያሉበት ሆነው ብይን እንዲሰጡ መንገድ መክፈቱን ጨምሮ ገልጸው፣ በቅርቡ ለስራ ምክንያት ዩናይትድ ስቴትስ የነበሩ የኬንያ ፍርድ ቤት ዳኛ በበየነ መረብ በተከናወነ ችሎት ካሉበት ዩናይትድ ስቴትስ ብይን ሰጥተዋል ሲል አብራርተዋል። አኒታ መሳኪም የኬንያ ጠቅላይ ፍርድ ቤት ጠበቃ ናት። የፍርድ ቤት ችሎት በኢንተርኔት አማካይነት ማስኬድ በኬንያ መጀመሩ ጥሩ በሆንም መራ ግብሩ መዳበር አለበት ብላለች። ፕሮግራሙ አዲስ በመሆኑ አሁን ሰዎችን የማስለመዱ ስራ እየተከናወነ መሆኑን ጠቅሳ ወደፊትም የበየነመረብ መረብ ችሎት ሂደት መቀጠል እንዳለበት ተናግራለች። ፊትም በኬንያ ዋና ከተማ ናይሮቢ ያሉ ፍርድ ቤቶች ከሐምሌ 2020 ወዲህ የክስ መዝገቦችን የሚቀበሉት በበየነ መረብ በተዘረጋ አሰራር ብቻ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ